የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ እንዘልቃለን። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በቅድሚያ ወደ ሶማሌ ክልል እናመራለን። የኢትዮጵያ ሶማሌ ክልል ፕሬዚዳንት አብዲ መሐመድ ኦማር ወይም አብዲ ኢሌ በአዲስ አመራር መተካታቸውን የሶማሌ ክልል ባለስልጣን አስታወቁ። በተያያዘም በክልሉ የተከሰተውን ሁከትና የዜጎችን ጥቃት ለማስቆም የፌዴራል መንግስት አስፈላጊውን ሁሉ እንዲያደርግ በቤተ ክርስቲያን ተጠልለው የሚገኙ ነዋሪዎች ተናገሩ። ነው አንደኛው የሚተርፍ አይደለም እያሉ ነው። አንደኛው ግንባሩ ላይ አንደኛው ደረቱ ላይ ነው የመቱት። የሞቱት ራሱ ማለት ነው እዛው የነበረ ሰው ነው። እኛው ሰፈር ነው የተመቱት። ሰላሳ አርባ አመት የተቀመጠ ህዝብ ነው ከሶማሌ ጋራና ና ሶማሌ ና ወንድማማችን ሆኖ የተቀመጠው። ከሶማሌ ግጭት ከህዝብ ጋር መገጫጀት የመጣው ወንድሞቻችን ጋር ልንኖር የሚችልበት ሰዎች ላይ ለምንድን ነው ይህን ያህል ችግር የተፈጠረው? በአሁን ሰዓት ላይ ቤቱ ተዘርፏል፣ መኖሪያ አጥቷል። ቤቱ ችግር የለም ኩባያ የሚጠጣው የለም። ስለዚህ መንግስት ፈጥኖ መንግስት ፈጥሮ ሶሊሽ ፈጥሮ ወደ ነበረበት ህዝቡ ይመለስልን ነው። በጥቃቱ ሰባት ቤተ ክርስቲያኖች መቃጠላቸውና 18 ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አስታውቃለች። በትላንትናው ዕለት ወጣቱ የለውጥና የመገናኛ ብዙኃን መሪ ጃዋር መሐመድ በአዲስ አበባ ያደረገውን ንግግር ይዘናል። ለዚህ ጄኔሬሽን በኢህአዴግ ስር ላደገው ጄኔሬሽን ቅድም እንዳልኩት በሀገራችን ወጣቶች ነጻነትና ዲሞክራሲን ለማምጣት ከፍተኛ መስዋዕትነት ከፍለዋል። ጥቂት ወጣቶች እንደ ሻማ በርተው ለሀገራችን ለውጥ ለማምጣት ሞክረዋል። ዛሬ ሚሊዮን ኃይሌ ፊዳዎችን፣ ሚሊዮን ባሮ ቱምሳዎችን፣ ሚሊዮን ጃራ ባገዳዎችን፣ ሚሊዮን ዋለልኞችን ሀገራችን አብርታለች። በተከታታይ ማቅረብ ጀመር ነው። ቦሌ ቦሌ ተከታታይ ዘገባ አባትና ልጅን በእንግድነት ይዘናል። በቅርቡ ወደ ኢትዮጵያ ሊገባ ያቀደው የአርበኞች ግንቦት ሰባቱ ኤፍሬም ማዴቦ ከልጁ ቢንያም ጋር በጋቢና ተሳፍሯል። ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሃይስኩል እስክትጨርስ ነበር። ፋክት ሃይስኩል ለመጨረስ አንድ ዓመት ሲቀርህ እንደወስን ያደረገኝ ያንዳርጋቸው መታሰር ነው። አንድ አርጋቸው መታሰር የባስ አስጨከነን፣ ጨካኝ ያደረገን፣ እንድንሄድ አደረገን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በደቡብ ሱዳን ለአምስት ዓመታት ያህል የዘለቀውን የእርስ በእርስ ጦርነት ለማስቆም በሚደረገው ጥረት የደቡብ ሱዳን መሪዎች ትናንት ግጭቱን ለማስቆም ተስማምተዋል። በእስካሁኑ ውጊያ በአስር ሺዎች የሚቆጠሩ ሰዎች አልቀዋል። በኮንጎ ዴሞክራሲያዊ ሪፐብሊክ ካሳይ ክፍለ ሀገር በሚካሄደው ግጭት ምክንያት እስከ አምስት ሺህ የሚሆኑ ሰዎች አልቀዋል፣ ግማሽ ሚሊዮን የሚሆኑት ደግሞ ከአካባቢያቸው ተፈናቅለዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ደም ማፍሰስ ብጥብጥና ቀውስ መቀስቀሱን አብሶ የቀጠለውን ነፍሰ ገዳይና አምባገነን ባሉት የኢራን መንግሥት ላይ ዛሬ ሰኞ እኩለ ሌሊት አንስቶ ተፈጻሚ የሚሆን የኢኮኖሚ ማዕቀብ እንዲጣል አዘዙ። የምሽቱ ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። የምናስተናግዳችሁ ሄኖክ ሰማ ግዜርና ጽዮን ግርማ አብረን ከአድማስ ስንሻገር ላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር የኢትዮጵያ ሶማሌ ክልል ፕሬዚዳንት አብዲ መሐመድ ኦማር ወይም አብዲ ኢሌ በአዲስ አመራር መተካታቸውን የሶማሌ ክልል ባለስልጣናት አስታወቁ። በምትካቸው አህመድ አብዲ መሐመድ ርዕሰ መስተዳድር ሆነው መመረጣቸውን ለቀድሞ ፕሬዚዳንት አብዲ ኢሌ ቅርበት ያላቸው ከዳር አብዲ ኢስማል ለቪኦኤ ሶማልኛ ዝግጅት ክፍል አስታውቀዋል። አሁን የአመራር ለውጥ ተደርጓል። የቀድሞ ፕሬዚዳንት ለአዲሱ ተመራጭ ፕሬዚዳንት አህመድ አብዲ ሙሐመድ ኃላፊነታቸውን አስረክበዋል። ለውጡ በሰላማዊ መንገድ ነው የተከናወነው። የቀድሞው ፕሬዚዳንት ለሕዝቡ ጥቅም ሲሰሩ ቆይተዋል። አሁንም ስልጣናቸውን ያስረከቡት የሕዝቡን ጥቅም ከግምት ውስጥ በማስገባት ነው። አዲሱ የሶማሌ ክልል ፕሬዚዳንት አህመድ አብዲ መሐመድ የክልሉ የገንዘብ ሚኒስትር ሆነው ያገለግሉ ናቸው። በሳምንቱ መጨረሻ በሶማሌ ክልል የተቀሰቀሰውን ሁከት ተከትሎ ነዋሪዎችና የመገናኛ ብዙኃን በዛሬው ዕለት የመከላከያ ሰራዊቱ ወደ ክልሉ መሰማራቱን ገልጸዋል። ከዚሁ ጋር በተያያዘ በሶማሌ ክልል የተከሰተውን ሁከትና የዜጎች ጥቃት ለማስቆም የፌዴራል መንግስት አስፈላጊውን ሁሉ እንዲያደርግ በቤተ ክርስቲያን ተጠልለው የሚገኙ ነዋሪዎች ተናገሩ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ አቡነ ማትያስ በሰጡት መግለጫም ተመሳሳይ መልእክት አስተላልፈዋል። በጥቃቱ ሰባት ቤተ ክርስቲያኖች መቃጠላቸውንም ገልጸዋል። አስራ አምስት ሰዎች መገደላቸውን ቤተ ክርስቲያኗ አስታውቃለች። ጥቃቱን ሸሽተው በቤተ ክርስቲያን የተጠለሉ የከተማ ነዋሪዎችም የሚላስ የሚቀመስ በሌለበት አስቸጋሪ ሁኔታ ላይ መሆናቸውን ገልጸዋል። እስክንድርፈው፣ ተከታዩን ከአዲስ አበባ ልኳል። የመከላከያ ሰራዊት ዛሬ ጅጅጋ መድረሱን የሰሙ በከተማዋ ቅዱስ ሚካኤል ቤተ ክርስቲያን የተጠለሉ ነዋሪዎች ያንጸባረቁት የደስታ ስሜት የነበረውን ሁኔታ የተፈጠረውን የደህንነት ስጋት ያመላከተ ነው። የከተማዋ ነዋሪ የሆነች አንዲት ወጣት በስልክ በማነጋገር ላይ በነበርኩበት ከቀኑ አስር ሰዓት አካባቢ ነው መከላከያ ሰራዊቱ መግባቱ የተሰማው። ዛሬ ብቻ ሶስት ሰዎች በጥይት ተመተው መሞታቸውን በመግለጽ ነበር ወጣቷ ቃለ ምልልሱ ነው የጀመረችው። አንደኛው የሚተርፍ አይደለም እያሉ ነው። አንደኛውን ግንባሩ ላይ፣ አንደኛውን ደረቱ ላይ ነው የመቱት። የሞቱት ራሱ ማለት ነው። እዛው የነበረ ሰው ነው። እኛው ሰፈር ነው የተመቱት። አንቺ እዛው አካባቢ ነበርሽ ይሄ ሲሆን? ሚካኤሉ፣ ሚካኤሉ እዛው ጋ ነው ቤታችንም። ራሱ የእኛ ራሱ ሁለት ክፍል ቤት ተቃጥሎብናል። ይኸው እልል እየተባለ ነው የሚሰማ ከሆነ አሁን። ተላኪያ ያገባ አሁን በአሁኑ ሰዓት ማለት ነው። አሁን ገና መከላከያ ሰራዊቱ ገባ። አሁን አዎ፣ ቅዳሜ የተጀመረ ግርግር ነው፣ ግን እስካሁን ድረስ አልነበረም። አሁን በአሁኑ ደቂቃ መከላከያ ገብቶ ያው ህዝቡ ሚካኤል ያለው ህዝብ በደልድያ እያለ እየዘመረ እያመሰገነ ነው ፈጣሪ። እስቲ ጠጋ በይና ድንገት ድልታው ከገባ በስልክሽ ለመቅረጽ እንድችል ብዬ ነው እየተጠጋሽ ባለፉት ሁለት ቀናት በሶማሌ ክልል የተከሰተው ብጥብጥ ያልተጠበቀና ለበርካቶች ዱብዳ የሆነ ድንገተኛ ሁኔታ ነው። በከተማዋ በንግድ ስራ ላይ የተሰማሩ የዓይን ማኝ ይህንኑ ነው የሚያብራሩት። ሰላም ሊኖር የነበረውን ሰላም ሰላሙን ኑሮ ያ ሊናጋ የቻለው በምንድን ነው እስቲ? ሰላሳ አርባ ዓመት የተቀመጠ ህዝብ ነው። ከሶማሌ ጋራና ሶማሌና ወንድማማች ሆኖ የተቀመጠው ከሶማሌ ግጭት ከህዝብ ጋራ መገጫጨት የመጣው ወንድሞቻችን ጋር ልንኖር የሚችልበት ሰዎች ላይ ለምንድን ነው ይሄን ያህል ችግር የተፈጠረው? ይሄን ያህል ችግር የፈጠረውን ሚስጥሩን መቶ ግልጹን ይናገር ህብረተሰቡ። በአሁን ሰዓት ላይ ቤቱ ተዘርፏል፣ መኖሪያ አጥቷል። ቤቱ ችግር የለም ኩባያ የሚጠጣው የለም። ስለዚህ መንግስት ፈጥኖ መንግስት ፈጥኖ ሶሉሽን ፈጥኖ ወደ ነበረበት ህዝቡ ይመለስልን። ስለዚህ የክልሉ ችግር ከሆነ የክልሉን ችግር ይፍታ። ህብረተሰቡ አሁን አደጋ ላይ ነው ያለው። አደጋ ላይ ካለ በጣም ችግር ነው፣ የማንወጣበት ችግር ላይ ነው። ቤተክርስቲያን ማለት ደግሞ በህይወት ላይ ቤቱ ተቃጠለ፣ ንብረት ተቃጠለ፣ ቤተክርስቲያን ሰባት ተቃጠለ። ከዚህ በኋላ ላይ ምንም ነገር የለም። ስለዚህ የጅጅጋ ህዝብ እስካሁን ድረስ ተቻችሎ ሊኖር የሚችል ህዝብ ነው። ይህ ችግር ያመጡበትን ሚስጥሩን ይወቁንን ይንገሩን፣ ያሳውቁንን። በሽተኞች አሉ፣ ስኳር በሽተኞች አሉ፣ የአገር በሽተኛ አለ። አባቶቻችን ሞተዋል፣ ሬሳቸው አልወጣም። አባቶቻችን ገናውን ሬሳቸውም አልተቀበረም። ምንድ ነው? የጅጅጋ ከተማ ነዋሪዎች ለአሜሪካ ድምፅ እንዳስረዱት ቅዳሜ ጠዋት አገር ሰላም ብለው በተለመደ ተግባር ተሰማርተው ነበር። ድንገት ግን ጥቃት ተከፈተብን ይላሉ። ቤት ንብረታቸው መዘረፉን፣ ድርጅቶች መቃጠላቸውን፣ በርካቶችም ህይወታቸውን ለማትረፍ መሸሻቸውን አመልክተዋል። ብዙ ሺዎች በከተማዋ በሚገኘው የቅዱስ ሚካኤል ቤተ ክርስቲያን ተጠልለው እንደሚገኙም ገልጸዋል። የዚህ ብጥብጥና ጥቃት ሚስጥር እንዲጣራ የሚጠይቁት የአይን እማኝ ማብራሪያቸውን ይቀጥላሉ። እድሜ ልካችን 2829 ዓመት ነው ይከረም ነው። አንድም አይነት ኮሽታ፣ ምንም አይነት ኮሽታ የለብንንም። እንደዚህ ያለ ችግርም የለብንንም። አሁን አራት ሰዓት የተፈጠረው ግን በምን ምክንያት እንደሆነ አናቀው። ድንገተኛ ዱብዳ ነው። ምንም ነገር ምናቀው ነገር የለም። ሰው ምግብ እየበላ ሁሉ ነገር ምግብ እየበላ ጦር እያለበት ላይ አራት ሰዓት ላይ የተጀመረው ነገር ላይ ምንም የህዝቡ የህዝቡ ቁጭሎ ጀበና ቁጭሎ ምግብ እየበላ ምን እያለ ነው። ጦርነቱ የተነሳው ከየት እንደመጣ አይታወቅም። ከየት እንደተደረገለ ስለዚህ እኛ ትልቁ ጦርነቱ የተነሳው ሲሉ ምን ምን ተከሰተ? በቃ ልክ አራት ሰዓት ላይ ምን መሆን ጀመረ? መጀመሪያ አብድሌን አብድሌን ይውረድልን እያሉ ጀመሩ። ሶማሌዎች ራሳቸው ሶማሌዎች ራሳቸው እንደ ሰልፍ አይነት ነገር እንደ ሰልፍ አረገና፣ ከዛ በኋላ ላይ ሲጀምሩ መጀመሪያ ሲጀምሩ እነሱ ይውረድልን እያሉ ደጋፊው ለብቻ ደጋፊው ማን እንደሆነ አይታወቅም። መጨረሻ ላይ ለመልኩን ለወጠና መጨረሻ ላይ የአካባቢ ደጋፊው ለብቻ፣ ማለት እሱን የሚደግፉ ደግሞ ለብቻ ምን። ስለዚህ በሁለት የተከፈለ ነገር ተጀመረ ተጀመረ። ፕሬዝዳንቱ የክልሉ ፕሬዝዳንት ደጋፊዎች በአንድ በኩል፣ የክልሉን ፕሬዝዳንት የሚቃወሙ በሌላ በኩል መሰለፍ ጀመሩ። አደባባይ ወጡ። ከዛ ከአደባባይ ከወጡ በኋላ መጨረሻ ላይ መጨረሻ ላይ ያንን ካደረጉ በኋላ እንደገና የህዝቡን እንደገና መኪናውን ማለት ነው ህዝቡን እንዳለ መኪናውን እየተቀበሉ ከሹፌሮች ላይ ሸቀጥ እየተቀበሉ ህዝቡን ወጣቱን ካሰማሩ በኋላ ዘረፋ ጀመሩ። ዘረፋ ከጀመሩ በኋላ መጨረሻ ላይ ዘረፋውን ከተጀመረ በኋላ እንደገና በየቤት ሆቴል እየተሰበረ መደብር እየተከፈተ እየተጫነ ገንዘብ ካዝና እየተሰበረ ምን እያለ ማንም እንደሚሆን አይታወቅም። ህዝቡ እንደገና በድብቅ እያለ አሁን እንዳለ ህዝቡ ከዛ በኋላ ላይ የሚበላው የሚጠጣውም ህዝብ የለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንም ድርጊቱን አውግዛለች የመንግስትንም ጣልቃ ገብነት ጠይቃለች። ጉዳዩን አስመልክተው መግለጫ የሰጡት የቤተ ክርስቲያኗ ፓትርያርክ ብጹዕ ወቅዱስ አቡነ ማትያስ የደረሰውን ጉዳትም አብራርተዋል። በሶማሌ ክልል ሰባት አብያተ ክርስቲያናት ተቃጥለዋል፣ ካህናት ተገድለዋል፣ ንብረት ተዘርፈዋል። ዛሬ በመላ ሀገራችን ከመሀል ኢትዮጵያ እስከ ጠረፍ ዳርቻ ባሉት ክልሎችና የመስተዳድር ዞኖች ሰላም፣ ፍቅር፣ አንድነት፣ መከባበርና መቻቻል እየተደማመጡና እየተናበቡ መስራት በበለጠ እንዲዳብርና እንዲሰፍን የአመራር መርህ በስፋትና በጥልቀት እየተሰጠ ባለበት ባሁኑ ወቅት ለሚተላለፈው መመሪያና የሰላም መልእክት ትኩረት ባለመስጠት የሀገርና የወገን ፍቅር ስሜት የተለየው የጭካኔ ስራን መስራት ከኢትዮጵያውያን ዜጎች የሚጠበቅ ተግባር ሆኖ አላገኘ ነውም። የሚመለከታቸው ሁሉ አስፈላጊውን መፍትሄ እንዲፈልጉም ፓትርያርኩ ጥሪ አቅርበዋል። በኢትዮጵያ ሶማሌ ክልል በጅጅጋ በጎዴ ከተማና በሌሎችም ከተሞች በደረሰው አሰቃቂ ግድያና ዘረፋ ምክንያት በየመጠለያው በረሃብ፣ በጽምና፣ በርዛት ለሚሰቃዩ ካህናትና ምዕመናን መንግስት ተፋጥኖ እንዲደርስላቸውና የነፍስ አድን ስራ እንዲሰራ በአጽንዖት እናሳስባለን። ለሞቱት ወገኖቻችንም በመላ ገዳማትና አድባራት ጸሎተ ፍትሀት እንዲደረግ በችግሩ ዙሪያ የሚገኙ የክልልና የዞን መስተዳድር አካላትም የገላጋይ ያለህ የሚል ሮሮ እስኪሰማ ድረስ ሳይጠብቁ በሕገ መንግሥቱ የተቀመጠውን ድንጋጌ በማክበርና በማስከበር ከመንግስትና ከሕዝብ የተረከቡትን ኃላፊነት በብቃት እንዲወጡ በቤተ ክርስቲያናችን ስም አደራ እያል ይህን መልዕክት እናስተላልፋለን። እስካሁን ብቻ 15 ሰዎች መገደላቸውን የገለጹት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የገዳማትና የኢትዮ ሶማሌ ሀገረሰብ ከሊቀ ጳጳስ አባ ማቴዎስ በበኩላቸው በመጠለያዎች ያሉትም ችግር ውስጥ መሆናቸውን አብራርተዋል። አሁን በዛ አካባቢ ያሉ የቤተ ክርስቲያን አማኞቻችን ቤትም የላቸውም። የሚያሳዝነው ተመልሰው የሚገቡበት ቤት የለም። አሁን ቤተ ክርስቲያን ነው ያሉት። እንዳለ እየተመረጠ እየተፈለገ ነው የደቀቀው ተመልሶ አሁን እዚህ ቦታ እንቀመጣለን የሚሉበትም ቤት የለም። በዚህ መልክ ነው ያሉት። አሁን አጠቃላይ ቤተ ክርስቲያን ነው ያሉት ተሰብስበው። የቆሰሉ አሉ፣ ሐኪም ቤት ያሉ ሰውነታቸው የተጎዳ በጣም እግራቸው የተመታለ በጣም የተጎዱ አሉ፣ ሆስፒታል ያሉ አሉ። እንግዲህ የሞቱትን አሁን ትላንትና ቀብረዋቸዋል። የተጎዱት አሁን በሆስፒታል አሉ። የሞቱ ሰዎች ከአስራ አምስት በላይ ይሆናሉ። የተቃጠለው ቤተ ክርስቲያን አስር ይሆናል። ንብረት እንዳለ በዚህ በኪዳነ ምሕረት ዙሪያ ቤቶች ነበሩ፣ መጋዘኖች ነበሩ፣ የአብነት ትምህርት ቤት ነበረ እሱ እንዳለ ወደመ። አሁን እዚ አካባቢ ምድረ በዳነ የሆነው፣ ከቀይ መስቀልም ሆነ ከሌሎች ሰብአዊ ድርጅቶች የተደረገላቸው ድጋፍ እንደሌለ በቅዱስ ሚካኤል ቤተ ክርስቲያን ተጠልለው የሚገኙ ዜጎች አመልክተዋል። እኔ ብታም ነኝም ባታም ነኝም፣ ትላንትና ቁርስ የበላው ነኝ ሀገር ሰላም ነው ብዬ ማለት ነው። እስካሁን ግን አለው ሚካኤልም ቀጣል ሚካኤልን እየጠበቅን ነው። የኢትዮጵያ የመከላከያ ሚኒስቴር ቀደም ሲል ባወጣው መግለጫ በክልሉ የተፈጠረውን ብጥብጥ በዝምታ እንደማይመለከት አስታውቋል። ሕገ መንግሥታዊ ስርዓቱን ጠብቆ አስፈላጊውን እርምጃ እንደሚወስድ ነበር ያሳሰበው። የሶማሌ ክልል መንግስት ግን እስካሁን በጉዳዩ ላይ ያሰራጨው መግለጫ የለም። የአሜሪካ ድምፅ የክልሉን መንግስት ቃል አቀባይ ለማነጋገር ያደረገው ጥረትም እስካሁን አልተሳካም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ Let's go. let ጋቢና ቪኦኤ አዲስ በጀመረው ቦሌ ቦሌ ተከታታይ ዘገባ ከወጣት እስከ ጎልማሶች ከተለያዩ የኢትዮጵያ የፖለቲካና የማህበራዊ ለውጥ እንቅስቃሴ መሪዎች በተለይ ወደ ሀገራቸው ኢትዮጵያ ከመግባታቸው በፊት የነበረውን ትግላቸውን፣ ታሪካቸውን፣ ተስፋቸውና የወደፊት እቅዶቻቸውን እየጠየቅን ነው። ባለፈው ሳምንት ወደ ኢትዮጵያ ከመግባቱ በፊት እንግዳችን የነበረው የኦሮሚያ ወጣቶችን በማህበረሰብ መገናኛ ብዙኃን ሲመራና አብሮ ሲሰራ የቆየው ጃዋር መሐመድ አዲስ አበባ በትናንትናው ዕለት ትልቅ ስብሰባ አካሂዷል። የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ በተገኙበት ስነ ስርዓት ላይ በተለይ ለወጣቶች የሚከተለውን መልዕክት አስተላልፏል። ባለፉት አምሳ ዓመታት ሀምሳና ከዛ በላይ ዓመታት ከነግርማሜ ነዋይ ጀምሮ የሀገራችን ወጣቶች ፍትሕ የነገሰባት አገር፣ ዲሞክራሲያዊ መንግስት፣ የህዝብ መንግስት ለመመስረት ከፍተኛ አስተዋጽኦ አድርገዋል፤ ከፍተኛ መስዋዕትነት ከፍለዋል። እድሎች መጥተው እየተጨናገፉ አመልጠውናል። ዛሬ አዲስ እድል ተመቷል። በዛሬውን እድል ለየት የሚያደርገው በሰላማዊ ትግል በመጠቀም በስርዓቱ ውስጥ ለውጥ ፈላጊዎች ፈርጠም ብለው በመውጣት በርተረ ስልጣኑን እንዲጨብቱ እንዲጨብጡ በማድረጋችን ለሰላማዊ የፖለቲካ ሽግግር ያለን እድል ሰፊ ነው። ይህ ስለሆነ የሀገራችን ህዝብ ይሄ ድል ከእጁ እንዳያመልጥ በመረባረብ መስራት መቻል አለበት። ከሚሰሩ ስራዎች ውስጥ አንዱ የለውጡ አመራር ቃል በገባው መሰረት ሀገሪቷን ወደፊት ለማሸጋገር እንዲሰራ መጎትቆት መደገፍ እና መገሰጽ አስፈላጊ ይመስለኛል። ሌላው ደግሞ አመራሩ ሀገሪቷን ወደ ዲሞክራሲ እንዲያሸጋግር በተረጋጋ መንፈስ እንዲሰራ ከተፈለገ ህዝባችን ሊረጋጋና ሰላሙን ሊያስጠብቅ ይገባዋል። የሀገራችን ህዝብ የሀገራችን ህዝብ ሆይ እንደ ፖለቲካል ሳይንቲስት ነው የምመክራችሁ እንደ ዜጋ ብቻ አይደለም። ዛሬ እናንተ ያገኛችሁትን እድል ያገኙ ሀገራት በዓለም ላይ በጣም በጣም ጥቂት ናቸው። ይህንን እድል ይህንን በሰላማዊ መንገድ ወደ ዲሞክራሲ ለመሸጋገር ያለንን እድል በጭልፊቶች ማስጠለፍ የለብንም፣ በሌቦች ማሰረቅ የለብንም። እናም የአካባቢያችሁን ሰላም በመጠበቅ ከአመራሩ ጋር እንድትተባበሩ ጥሪ ያቀርባለሁ። ለእኔ ትውልድ ለዚህ ጄኔሬሽን በኢህአዴግ ስር ላደገው ጄኔሬሽን ቅድም እንዳልኩት በሀገራችን ወጣቶች ነጻነትና ዲሞክራሲን ለማምጣት ከፍተኛ መስዋዕትነት ከፍለዋል። በነገርማሜ ዘመን፣ በነዋለልኝ ዘመን፣ በነባሮ ቱምሳ ዘመን፣ በነሃይሌ ፊዳ ዘመን ጥቂት ወጣቶች እንደ ሻማ በርተው ለሀገራችን ለውጥ ለማምጣት ሞክረዋል። ዛሬ ሚሊዮን ሀይሌ ፊዳዎችን፣ ሚሊዮን ባሮ ቱምሳዎችን፣ ሚሊዮን ጃራ ባገዳዎችን ሚሊዮን ዋለልኞችን ሀገራችን አብርታለች። ዛሬ በትምህርት የታነጸ አንድነቱ የጠነከረ በዘመናዊ ቴክኖሎጂ የተደገፈ ወጣት አለ። ዛሬ ይህ ወጣት ባለበት ሁኔታ ዛሬ የተገኘው የምናየው እድል ካመለጠን ለእኛ ከፍተኛ ውርደትና ውድቀት ነው። ስለዚህ ወንድሞቼ እና እህቶቼ ሆይ አሁን የመጣውን የሰላማዊ ሽግግር እድል ለመጠቀም መረባረብ መስራት ያስፈልጋል። ወጣቱ ሆይ ባለፉት አራት ዓመታት በአፍሪካ አይቻልም የተባለውን አይሞከርም የተባለውን የአምባገነናዊ ስርዓት በሰላማዊ ትግል በመታገዝ ፍርክስክሱ ነውተዋል። መንግስት፣ ሾላ አይደለም በድንጋይ አይወርድም ብለው ሲመዛደቁ የነበሩትን አንበርክካ አሳየታቸዋል። ለውጥ ማምጣት እንደምትችል አረጋግጠሃል። ዛሬ ግን ፈተናው ዛሬ ግን ፈተናው ይህንን ለውጥ ዘላቂ ለማድረግ ትችላለህ ወይ? ይሄ የመጣው ለውጥ ወደ ዲሞክራሲ እንዲያሸጋግር ማገዝ ትችላለህ ወይ? ይቺ በዘራፊዎች ምክንያት የደህየችና የተጎላቆሰለች አገር በልማት እንድታድግ ተግተህ ሰርተህ ከድህነት አረንቋ ታላቅቃታለህ ወይ? ይሄ የሁሉም ጥያቄ ነው። ከወጣቱ ዛሬ የሚጠበቀው አመራሩ የፖለቲካ አመራሩ ማለትም የተቃዋሚውና የመንግስት አመራር በሰከነ መንፈስ ሀገሪቷን እንዲያሸጋግር፣ በሀገሪቷ ውስጥ ሰላምና መረጋጋት እንዲመጣ፣ ሰርጎ ገቦች ሀገራችንን እንዳይበጠብጡ፣ አመራሩ በእሳት ማጥፋት ላይ ተጠምዶ ወደፊት መገዝገሱን እንዳያቆም መተባበር አስፈላጊ ነው። ይህን ስል ግን ይህን ስል ግን ወጣቱ ፖሊሲ ይሁን እያልኩ አይደለም። ስርዓት ማስከበር የፖሊስ እና የጸጥታ ኃይሉ ኃላፊነት ነው። የወጣቱ ስራ በዲሲፕሊን ወደ ስራ መሰማራትና በአመራሩ ላይ ጫና በማድረግ ወደፊት እንድንሸጋገር መርዳት ነው። ጃዋር መሐመድ ወደ ኢትዮጵያ ከመጓዙ በፊት የፖሊሲ ምክር በመስጠት ስራ እንደሚሰራ በጋቢና ተሳፍሮ ገልጾልናል። የፖለቲካ ተሳትፎውን አስመልክቶ፣ በፖለቲካ አመራር ውስጥ ለመውጣት ፍላጎትም አላማውም የለኝም ለሚቀጥሉት ጥቂት ዓመታት በተለይ በሰላም ላይ በመስራት ከዛ በኋላ ጡረታ በመውጣት በኢትዮጵያ ታሪክ ለመጀመሪያ ጊዜ በያንገስት ኤጅ ጡረታ የወጣ በሚል ከአንተ ሽልማት ለመቀበል እያሰብኩ ነው። በተከታታይ በምናቀርብላችሁ ቦሌ ቦሌ ዝግጅት የምሽቱ እንግዳችን አባትና ልጅ ናቸው። ቢኒያም ኤፍሬም ማዴቦና አባቱ ኤፍሬም በጋቢና ተሳፍረው በኢትዮጵያ ፖለቲካ የኤፍሬም ተሳትፎና ቤተሰባቸውን ሁኔታ እንዴት እንደለወጠው ይነጋገራሉ። ኤፍሬም ማዴቦ የአርበኞች ግንቦት ሰባት ከፍተኛ አመራር ሲሆን በቅርቡ ወደ ኢትዮጵያ ለመግባት ከድርጅቱ ጋር ወስኗል። ያለፈው ትግሉ ተስፋውና የወደፊት የፖለቲካ ተሳትፎን ለልጁ ቢንያም ያብራራል። ሰላም፣ ስሜ ቢንያም ነው። ዛሬ ከአባቴ ጋር ነኝ። የአባቴ ስም ፍሬ ማዴቦ ነው። ቃለ ምልልሳችን እኔ የምናደርገው በእንግሊዝኛ ነው፣ ምክንያቱም ሀሳቤን በተሻለ ለመግለጽ ስለሚያስችለኝ። አባቴ ላንተ አንዳንድ ጥያቄዎች አሉ። በቅድሚያ እስኪ ስለ ራስህ ትንሽ ንገረን፣ ወደ ዋናው ጉዳይ ከመግባታችን በፊት ኤፍሬም የተወለደው ይርጋለም ውስጥ ነው። ታውቃለህ፣ ሲዳሞ ክፍለ ሀገር ዋና ከተማ ነበር። ያኔ ይርጋለም ነው የተወለደው። ሁለት ወሬ ሲሆን አባባናትዬ ትዬ በስራ ምክንያት ተከይረው ወደ ሻሸምኔ አካባቢ አይተሃል። ኩየራ ሲሄዱ ሁለት ወሬ ኩየራ ገባሁኝ። የራስከህ ከአራተኛ ክፍል ድረስ ተማርኩኝ። ከዛ አባባ ወደ ሐዋሳ ቦታ ነበረው መሬት ነበረው፣ ወደ ሐዋሳ ለመሄድ ወሰነ። ወደ ሐዋሳ ለመሄድ ሲወስን፣ እኔም መጀመሪያ እኛ የመጀመሪያዎቹ መሰረት አልነበረም፣ ትንሉ ታውቃለህ፣ መሰረት እና እንክል መሰረት ነበረም፣ እሱ መልስ ያለ ነው። እስከ ሙሉ ሙሉ በጣም ትንሽ ነበረች፣ እስከ ሙሉ ድረስ ያለ ነው። ወደ ሐዋሳ መጣን። ሐዋሳ መጥቼ ኮምቦኒ ስኩል ሄድኩኝ። እሱን የማየት ሐዋሳ ኮምቦኒ እስኩል፣ አምስተኛ ክፍል ተማሪ መሆን ጀመርኩኝ። የሐዋሳ ልጅም መባል ጀመርኩት ያለኝ ነው። እስከ ስምንተኛ ክፍል ድረስ ኮምቦኒ ተማርኩኝ። ኮምቦኒ ከተማርኩ በኋላ ስምንተኛ ክፍል ሳልፍ፣ የሚገርም ሐዋሳ ዘጠነኛ ክፍል ይኑር አይኑር አናውቅም። እኔ ስምንተኛ ክፍል እያለሁ ሐዋሳ ዘጠነኛ ክፍል አልነበረም። ስለዚህ አባባ ይርጋልም ወይስ ደብረ ዘይት የሚል ምርጫ ነበረው እና የጠቀላ አባባ የመካሪ ሱስ ሲዳሞ ክፍለ ሀገር ውስጥ ሲሄዱ ከመስራቾቹ አንዱ ነው። ስለዚህ ደብረ ዘይት በጣም ቆንጆ ትምህርት ቤት አላቸው። ቦርዲንግ ስኩል ኢትዮጵያን ኢቫንጀሊካል ኮሌጅ ወይም የኢትዮጵያ ወንጌላዊት ኮሌጅ የሚባል ኮሌጅ እና ሀይ ስኩል ያለው በጣም ቆንጆ ትምህርት ቤት አለ። እዛ ሞከርልኝ፣ ተፈተናሉኝ። አዋሳ ውስጥ የተወሰኑ ልጆች ተፈተንን፣ እኔ ብቻ አገኘሁኝ። ስኮላርሽፕ አግኝቼ ደብረ ዘይት ኢቫንጀሊካል ኮሌጅ ሄድኩኝ። ለመጀመሪያ ጊዜ ከብዙ ኢትዮጵያውያን ጋር መገናኘት የጀመርኩት ያኔ ነው። በፖለቲካ መልኩ ባይሆንም ኢትዮጵያን በደንብ ማወቅ የጀመርኩት ያኔ ነው። ከአድምዛ ትምህርት ቤት ከወለጋ ግነት ልጆች አሉ፣ ከደቡብ ከባ ከምስራቅ፣ ከሀረር፣ ከድሬዳዋ ግነት ልጆች አሉ፣ ከሲዳሞ፣ ከየአካባቢው፣ ከኤርትራ፣ ከትግራይ፣ ከወሎ፣ ከጎንደር ከየአካባቢ የሚወጡ ልጆች ነበሩና የራሳቸው የየራሳቸው እይታ አላቸው እና ከትንሹ ሐዋሳ ወጥቼ ትልቅ ዓለም ውስጥ መግባት የጀመርኩት ያኔ ነው። ዘመናዊ ቴሌቪዥን ያየሁት ባይ ዘ ወይ አንተ ቴሌቪዥን ያየ ነው ያደግኩት እኔ ዘጠነኛ ክፍል ገብቼ ቴሌቪዥን ለመጀመሪያ ጊዜ ያየሁት እዛ ትምህርት ቤት ውስጥ ነው። አዲስ አበባንም ለመጀመሪያ ጊዜ ያየሁት በነገራችን ላይ ያኔ ነው። ዘጠነኛ ክፍል ከገባ በኋላ ነው እና ደብረ ዘይት ሁለት ዓመት ተማርኩ። አስረኛና ዘጠነኛ ና አስረኛ ክፍል ጨረስኩ። ሁለቱ ከጨረስኩ በኋላ የአብዮቱ ፈነዳ። እድገት መብረት ዘመቻ የሚባል ነበረ። የዛ ዘመቻ ተሳታፊ ሆንኩኝ ባይ ዘ ዌይ ሞጆ ነው የጀመርኩት። ሞጆ እና መቂ ነበርኩ። እሱ ካለቀ በኋላ ተመልሽ እንደገና አዋሳ ሄድኩኝ። አስራ አንደኛ ክፍል አዋሳ ተማርኩኝ። አስራ ሁለተኛ ክፍል ተመዝግቤ ወደ ህዳር አካባቢ ለማትሪክ ተመዝግቤ ህዳር አካባቢ ላይ ትምህርት ቆመ። ቤት ውስጥ አጥቼ ማትሪክ አለፍኩኝ። ማትሪክ አለፍኩ በኋላ አዲስ አበባ ዩኒቨርሲቲ ገባሁ። አዲስ አበባ ዩኒቨርሲቲ ገባሁ አራት ኢኮኖሚክስ ላይ የተማርኩት አራት አመት ጨረስኩኝ። ተመረጥኩኝ። እንደተመረጥኩኝ ማዕከላዊ ፕላን ተመደብኩ። ማዕከላዊ ፕላን አስመራ ወሰደኝ። ወደ አስመራ ሄድኩኝ። አስመራ መጥቼ ለመጀመሪያ ጊዜ አስመራ ያየሁትም ያኔ ነው። አስመራ መጣሁ። አስመራ አምስት ዓመት ሰራሁኝ። ከአምስት ዓመት ከሰራው በኋላ ከአስመራ ተቀይሬ አርሲ ሄድኩኝ። አርሲ ሄጄ አንድ ዓመት ከሰራ በኋላ አስመራ እያለሁ ስኮላርሽፕ አገኘሁ። ስኮላርሽፕ አገኘሁና ወደ ሆላንድ ሆላንድ ስኮላርሽፕ አገኘሁ። የእኛ ሰው አይደለም ብለው ከለከሉ። የእኛ ሰው አይደለም ማለት የፓርቲ ሰው አይደለም ማለት ነው የኢሰፋ ሰው አይደለም ማለት ነው። ከለከሉኝ። ሁለተኛ እድል መጣልኝ ወደ ኢንግላንድ። አሁንም ተከለከልኩኝ። ከዛ አርሲ ሄጄ ተቀየርኩኝ። አርሲ አርሲ ሄጄ ለአውስትራሊያ ስኮላርሽፕ እንደገና እድል መጣልኝ። አሁንም እንደዛ ሆነ። የፓርቲ አባል አለ የሚሆን እኔ ደግሞ የፓርቲ አባል ከመሆን ሁሉም ነገር ይቅርብኝ ብዬ ወስኛለሁ። ልክ የአውስትራሊያ ስኮላርሽፕ ሲቀርብኝ፣ ተሹ በቅርቡ የሞተው ወንድሜ ባላጎትህ፣ እሱ አሜሪካ ነበር። ከእሱ ጋር ተነጋገርኩ። ተነጋገርኩና ኢትዮጵያ በቃችኝ ከኢትዮጵያ መውጣት ፈልጋለሁ አልኩኝ። እሱም ረዳኝ። በቃ አርሲ ቀፍቼ በኢትዮጵያ በቦያ በኩል ኬንያ ገባሁ። በአጠቃላይ ኬንያ አንድ አመት ብቻ ነው የቆየሁት። አንድ አመት ቆይቼ አሜሪካ ገባሁ። 1992 ማርች 6 ሐሙስ ወደ አርብ አጥቢያ አሜሪካ ገባሁ። እዚህ ዋሽንግተን ዲሲ አካባቢ የመቀመጥ ፍላጎት ነበረኝ። ግን ዋሽንግተን ዲሲ እያለ ብዙ ኢትዮጵያ ውስጥ ከኔ ጋር የሚማሩ ጓደኞቼ ጋር ተገናኘን። ሶስት ወር አካባቢ እንደተቀ እንደሆነ እዚህ የመቀመጥ ፍላጎት አልነበረኝ። እኔ የመማር ነው የሚፈልገው፣ ጓደኞች እንድሰራ ነው የሚፈልጉት። እኔ ከፍተኛ ቤት ፍላጎት ነበረኝ። ስለዚህ ሮኖክ ቨርጂኒያ እ ከነተሹ ከተሹ ጋር መኖር ጀመር። ወይ ሮኖክ ቨርጂኒያ እያለሁ ነው ከአንተ እናት ጋር የተዋወቁት። እኔ እዛ ሴድ፣ እሷና እህቷ አዛ ነበሩ፣ ተገናኘን። በጣም ኢትዮጵያዊ ይፈልጉ ነበር እነሱ፣ እኛም ኢትዮጵያዊ እንፈልግ ነበር። እኛ እኛ ብቻ ነበር የመሰለን ኢትዮጵያዊ እኔ ተሹ፣ ታየና ሂሩት እነሱም ሁለት ትማማቾች እነሱ ብቻ ይመስላቸው ነበር። እኔ አንድ ቸርች ውስጥ ተገናኙ። የአንተ መሰረት የሚጀምረው ከዛ ነው። በነገው ዝግጅት ደግሞ ኤፍሬም ወደ ኤርትራ ትግል ለማድረግ በ11ኛ ክፍል ተማሪ ልጁን ትቶ እንዴትና ለምን እንደሄደ ከልጁ ጋር ይነጋገራል። ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሃይ ስኩል እስክትጨርስ ነበር ፋክት ሃይስኩል ለመጨረስ አንድ አመት ሲቀርህ እንደወስን ያደረገኝ የአንዳርጋቸው መታሰር ነው። የአንዳርጋቸው መታሰር የባሰ አስጨከንን፣ ጨካኝ ያደረገን እንድንሄድ አደረገን። ወደ ኤርትራ ሄደን እሱ የጀመራቸውን ነገሮች ቶሎ ቶሎ ተግባራዊ እንዲሆኑ። ኤርትራ ውስጥ የሚደረገው ነገር ቀስ እያለ የሚሄድ ነገር ነበር። ሜይ ቢ ብናፋጥነው ጥሩ ይሆናልና ለማፋጠን ደግሞ ይህንን ስራ ሊሰሩ የሚችሉ የድርጅቱ ትልልቆች ሰዎች ራሳቸው እዛ መሄድ አለበት አለብን የሚል ነገር የተፈጠረው በእኔ ውስጥ የተፈጠረው ያኔ ነው። ብርሃኑም ታስታውስለው፣ እኔ እና ብርሃኑ በአንድ ሳምንት ልዩነት መሄድ ነው። ሁለታችንም በጋራ የወሰንነው ውሳኔ አይደለም። ይገርምሃል፣ ከልቤ ነው ማውራህ። በጋራ አይደለም የወሰንነው። ለመሄድ እኔ ብቻዬን ነው የወሰንኩት። ታስታውስለው፣ ለአንተ ነግሬሃለሁ፣ ከመሄዴ ከትንሽ ጊዜ በፊት እንደ መሄድ ነግሬሃለሁ። ይህንን ለአንተ የነገርኩትን ውሳኔ ድርጅቱ አያውቅም፣ ማንም የድርጅቱ አባልም አያውቅም። የምሽቱ ጋቢና በዚሁ ተጠናቋል። ስናስተናግድ ያመሸ ነው ሄኖክ ሰማ ጊዜርና ጽዮን ግርማ ነበርን። በነገው ምሽት እንገናኝ። መልካም ምሽት ኩን ራዲዮ ሰገሌ አሜሪካቲ